ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዛሬው እለት በዋሽንግተን ዲሲ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሄደዋል። በኢትዮጵያ የታሰሩ የተቃዋሚ መሪዎች፣ የጋዜጠኞችንና የድረ ገጽ አምደኞችን እስር በመቃወም ለተቃውሞ የተሰለፉት ኢትዮጵያውያን የተዛባ ዜና አሰራጭቷል ያሉትን የአሜሪካ ድምፅ ራዲዮም በተቃውሟቸው ወንጅለዋል። አሉላ ከበደ ማርፈጃውን ወደ ስርፋው ሄዶ ተከታዩን አጠናቅሯል። No በቅርቡ በአውሮፕላን ጉዞ ላይ ሳሉ ለቆይታ ካረፉባት በየመን መንግስት ተይዘው ለኢትዮጵያ መንግስት የተሰጡትን የተቃዋሚው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌን እስር ጨምሮ በአገር ውስጥ የተቃዋሚ መሪዎችንና ጋዜጠኞችን እስር በመቃወም አደባባይ የወጡት ሰልፈኞች ዩናይትድ ስቴትስ በኢትዮጵያ ለሰብአዊ መብትና የሕግ የበላይነት ከበሬታ ቦታ ትስጥ ሲሉ ጥያቄ አቅርበዋል። በቀጥታ ለውጭ ጉዳይ ሚኒስትር ጆን ኬሪ ባቀረቡት ጥሪም አምባገነኑን የኢትዮጵያን መንግስት መደገፍ ያቁሙ ሲሉ ጥሪያቸውን አሰምተዋል። የዛሬው ሰልፍ አንድ ለየት ያለ ይዘት ያለው የተቃውሞ ድምፅም ነበረው። የአሜሪካ ድምፅ ራዲዮን የተዛባ ዜና በማሰራጨት ይወነጅላል የአሜሪካ ድምፅ ራዲዮ እውነቱን ብቻ ይዘግብ ነው ያሉት። ሰልፈኞቹ አቶ ግርማ ታፈሰ ከሰልፉ አስተባባሪዎች አንዱ ናቸው። በመፈክሮቻቸው ያስተጋቡትን የተቃውሞ ሰልፋቸውን ዓላማዎች በማስረገጥ ያስረዳሉ። ዋናው ዓብይ ዓላማ በዛሬው ዕለት የወጣ ነው። ኢትዮጵያ ውስጥ በተለይ ጋዜጠኞች፣ እንዲሁም ብሎገሮች በአጠቃላይ እስር ቤት ውስጥ ቀጥተው ዲሞክራሲ እንዳለ አድርገው በተለይም የውጭ ጉዳይ ሚኒስትሩ አቶ ቴድሮስ አድሃኖም በአሜሪካን ቆይታቸው ጊዜ ህዝቡ ትክክለኛ ኢንፎርሜሽን እንዳይኖረው በተለይ ወንድሞቻችን ሙስሊሞች በሰላም ሲታገሉ የነበሩት እስር ቤቱን የሚገኙትን ከጓንታናሞ ከዚህ 11ና 12 ዓመት በፊት ከታሰሩ ቴሮሪስቶች ጋራ ለማዛመድ ሞክሮ ትንሽ ውዥንብር ፈጥሮ ሄደው ነበር። አስተያየት እሳቸው የሰጡት እዚሁ አሜሪካን ውስጥ በሚገኝ በእነሱ ደጋፊ በሆነ ሬዲዮ ላይ ነው። እሱንም ጭምር ለመቃወም እና አገር ውስጥ ያለው አሁንም እስር ላይ አሁንም በግፍ የሚተዳደረውን ህዝብ ዲሞክራሲ መብት እስከሚጠበቅ ድረስ እርዳታችሁን የምሰጡትን ገንዘብ አቁሙ የሚል መልእክት ለማስተላለፍ ጭምር ነው። አቶ ግርማ ቀደም ብሎ በሰልፉ የተሰማውን የተዛባ መረጃ በማሰራጨ የተከሰሱትን የአሜሪካ ድምፅ ራዲዮን አስመልክቶም ይህን ብለዋል የመጨረሻው በተለይ ደግሞ አሁንም በኢንተርቪው እያደረከኛለሁ በቪኤ ድምጽ ጋዜጠኞችና በውስጥ አመራሮች በአሁኑ ሰዓት ካለው መንግስት ጋር ጅና ጓንት በመሆን ያለው ትክክለኛ ዜና ወደ ሀገር ውስጥ እንዳይደርስ፣ ከሀገር ውስጥም የሚደረገው ግፍ ለህዝብ እንዳይዘገብ በተለይ ቮይስ ኦፍ አሜሪካ የኢትዮጵያ ደምስርና የህዝቡ አለኝታ መሆኑ ቀርቶ በአሁኑ ሰዓት የተወሰኑ ግለሰቦች ውስጡ ከገቡበት ጊዜ ጀምሮ የሚያስተላልፋቸው ዜናዎች ውጭ ሀገር ያለው ዲያስፖራ አንድ እንዳልሆነና በህብረት ለህዝብ እንደሚጮህ የሚሰማውን ድምፅ ወይም በመደባለቅ በመደባለቅ ምንም አይነት እንቅስቃሴ እንደማይደረግ አድርጎ ለህዝቡ ተስፋ የሚያስቆርጥ መልእክት የሚያስተላልፍ ስለሆነ ቢቻል እሱንም አስቁሙልን፣ ጥያቄ ጭምር ነው ዛሬ የጠየቅነው። የአሜሪካ ድምፅ ኢትዮጵያውያን በውጭ ጉዳይ ሚኒስቴር ደጃፍ ያሰሙትን የተቃውሞ ሰልፍ ለመዘገብ ጋዜጠኛ ወደዚያ በመላኩ ደስተኛ ነው ሲል ይንደረደራል። የአሜሪካ ድምፅ በጽሑፍ በሰጠው ምላሽ ሰልፈኞቹ ላስተጋቡት ሀሳብ አክብሮት አለን ያለው የአሜሪካ ድምፅ መግለጫ ቅሬታቸውን ካሰሙባቸው ጥያቄዎች አንዱ የአሜሪካ ድምፅ የአፍሪካ ቀንድ ዘገባዎችን ትክክለኝነት ይመለከታል። ሁሉም የአሜሪካ ድምፅ አገልግሎቶች ለሚዘግቡት መረጃ ትክክለኝነት ከፍተኛ ግምት ይሰጣሉ ያለው የአሜሪካ ድምፅ መግለጫ ትክክለኛና ሚዛናዊ ዘገባ ለማቅረብ የሚደረጉ ጥረቶች አንዳንዴ ከተለያዩ ክፍሎች ቅሬታ እንደሚቀርብባቸው ያስረዳል የኢትዮጵያ መንግስት ዘገባዎችን ሚዛን የጎደለባቸው ናቸው ሲል ይተቻል ይላል የአሜሪካ ድምፁ መግለጫ አንዳንድ ጊዜ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያን ትችት ያቀርቡበታል የአሜሪካ ድምፅ ምንጊዜም ተጨባጭ ትክክለኛና ሚዛናዊ ዘገባ ከሁሉም ቅድሚያ ሰጥቶ መዘገቡን يكثر على